voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በሰሜን አሜሪካና አውሮፓ የሚኖሩ ኢትዮጵያውያን በዋሽንግተን አቅራቢያ በምትገኘው የአርሊግ የአርሊንግተን ከተማ በቅርቡ ያካሄዱትን ስብሰባ የተመለከተ ዘገባ። በደቡብ ሱዳን መንግስትና ተቃዋሚዎች በጸብ ያለመፈላለጉን ስምምነት ተግባራዊ ለማድረግ የሚያስችል የሁለት ቀናት ውይይት ሰሞኑን አዲስ አበባ ላይ ያካሂደዋል። የስብሰባውን ውጤት አንድምታ እንቃኛለን። ሌሎች ዝርዝሮችም በምሽቱ ዘገባዎቻችን ይዘናል። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከዛሬ ማክሰኞ ህዳር 9 2007 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ኃይሉ ታምራትና ከስርጭት መሐንዲሱ ራብ ማክሌን ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናመሻለን። ታዲያ አሁን ቀዳሚው የሰዓቱ የዓለም ዜና ነው። ከሰለሞን አባተ ጤና ይስጥልኝ። ክቡራትና ክቡራን እንደምናመሻችሁ። የኮንጎ ዲሞክራሲያዊት ሪፐብሊክ ፖሊስ ለአንድ ዓመት ያህል ባካሄደው ጸረ ወንጀል ዘመቻ ቁጥራቸው የበዛ ወጣቶችን ገድሏል ሲል ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት ከሰሰ። ድርጅቱ ዛሬ ባወጣው ሪፖርቱ ዘመቻ ሊኮፊ በሚባለው ዘመቻ ከወሮበላ ቡድኖች ጋር ግንኙነት ያላቸው እየተባሉ ቢያንስ 51 ሰው ሰዎች መገደላቸውን፣ ሌሎች ቢያንስ 33 ደብዛቸው መጥፋቱን አመልክቷል። ቡርኪና ፋሶን ወደ ሲቪል አስተዳደር የመመለስ ኃላፊነት የተጣለባቸው ጊዜያዊ ፕሬዚደንት ሚሼል ካፋንዶ ዛሬ ቃለ መሐል አፈጸሙም። ዋና ከተማዪቱ ዋጋ ዱጉ ውስጥ በተካሄደ ሥነ ሥርዓት ላይ ሚስተር ካፋንዶ የሀገሪቱን ሕገ መንግሥትም የሽግግሩን ወቅት ቻርተርም እንደሚያከብሩ አስታውቀዋል። አዲሱ ፕሬዚደንት ምርጫው በአንድ ዓመት ውስጥ እስኪዘጋጅ ድረስ ቡርኪና ፋሶን የሚመራ መንግሥት ለማዋቀር ጠቅላይ ሚኒስትር እንደሚሾሙና 25 አባላት ያሉት የሽግግር ካቢኔ እንደሚመሠረቱ ተነግረዋል። ኢየሩሳሌም ውስጥ በሚገኝ የአይሁድ ምኩራብ የገቡ የሥጋ መከትከቻና መሣሪያ የያዙ ሁለት ፍልስጤማውያን ዛሬ ጠዋት ላይ በጣሉት አደጋ አራት ጸሎት አድራሾች ተገደሉ። ሽብር ፈጣሪዎች ናቸው ሲሉ የሀገሪቱ ፖሊስ ቃል አቀባይ የጠሯቸውን ጉዳት አድራሾች ፖሊስ ተኩሶ ገድሏቸዋል። ጥቃቱ የተፈጸመበት አካባቢ ከምዕራብ ሀገሮች ወደ እስራኤል ገብተው የሚኖሩ ሰዎች የሚበዙበት ሲሆን የተገደሉት አራቱ ሰዎች ድርብ ዜግነት ያላቸው በእስራኤል ዜግነታቸው ላይ ሶስቱ አሜሪካውያን አንዱ ደግሞ እንግሊዛዊ መሆናቸውን ፖሊስ አመልክቷል። በጥቃቱ ሌሎች ስድስት ሰዎች ላይ ጉዳት መድረሱም ታውቋል። እስራኤል ለጥቃቱ አጸፋ ትሰጣለች ሲሉ ጠቅላይ ሚኒስትሯ ቤንጃሚን ኔታንያሁ ዝተዋል። የሐማስ መሪዎችና የፍልስጤኑ ፕሬዝደንት ማህሙድ አባስ የሚያደርጓቸው አነሳሽ ንግግሮች ናቸው ወደ እንደዚህ አይነት ጥቃቶች የሚገፋፉ ሲሉ ኔታንያሁ ከሰዋል። ሚስተር አባስ ደግሞ የዛሬውንም ሆነ ሌሎችን በሲቪሎች ላይ የሚፈጸሙ ጥቃቶችን ፈጻሚው ማንም ይሁን ማን እናወግዛለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ለሚስተር ኔታንያሁ ደውለው ሐዘናቸውን የገለጹላቸው ሲሆን ጥቃቱንም ግልጽ የሽብር አድራጎት ሲሉ ጠርተውታል። ሩሲያ ጦሯን በዩክሬንም በራሷ ግዛት በኩልም በከፍተኛ ሁኔታ እያሰፈረችና እያጠናከረች ነው ሲሉ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ የንስ ሽቶልተንበርግ አስጠነቀቁ። ከፍተኛ ቁጥር ካላቸው ወታደሮች ጋር እየሰፈሩና እየተከማቸ ያሉት መሳሪያዎች የአየር መቃወሚያ ስርዓቶችን እንደሚያካትቱ፣ ውስብስብ ትጥቆችን ያሏቸው መሆናቸውን የኔቶ ዋና ጸሐፊ አስታውቀዋል። ሽቶልተንበርግ ዛሬ ብራስልስ ላይ ባደረጉት ንግግር ሞስኮ ጦሯን እንድታነሳና ለሰላማዊ መፍትሄ አስተዋጽኦ ማድረጓን እንድትቀጥል ጠይቀዋል። የዩክሬን ጦር ዛሬ ባወጣው መግለጫ ከከትናንት በስቲያ እሁድ ጀምሮ በተካሄዱ ውጊያዎች ቢያንስ አምስት ወታደሮች መገደላቸውንና ስምንት ደግሞ መቁሰላቸውን አመልክቷል። ሩሲያ የምስራቅ ዩክሬንን ተገንጣዮች ትረዳለች የሚለውን ክስ በተደጋጋሚ እያስተባበለች ከአማጽያኑ ጎን ሆነው የሚዋጉት ሩሲያውያን በራሳቸው ፍላጎት የተቀላቀሉ ወዶ ዘማቾች ናቸው ትላለች። በኢራን የኒውክሊየር መርሃ ግብር ድርድሮች ስምምነት ላይ ይደረሳል የሚል ተስፋ እንዳላቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስታወቁ። ይሁን እንጂ ስለ ምንም ጉዳይ መተንበይ እንደማይፈልጉ ተናግረዋል። ወገኖቹ ስምምነት ላይ እንዲደርሱ የተቆረጠው ቀነ ገደብ ሊያበቃ የቀሩት ስድስት ቀናት ብቻ ናቸው። ሰሜን ኮሪያ በሰብዕና ላይ ወንጀል ትፈጽማለች በሚል በዓለም አቀፉ ፍርድ ቤት ችሎት የክስ ዶሴ ይከፈትባት በሚለው ጥያቄ ላይ የተባበሩት መንግስታት ድርጅት ዛሬ ድምፅ ይሰጣል ተብሎ እየተጠበቀ ነው። ገዢ አይሆንም የተባለው ውሳኔ እንዲያልፍ የሰብአዊ መብቶች ቃፊር በሆነው የጠቅላላ ጉባኤው ሶስተኛ ኮሚቴ ውስጥ 49 ለ51 ከመቶ የሆነ ቀላል የበላይነትን በቀላሉ ያገኛል ተብሏል። ውሳኔው ረቂቅ የውሳኔው ረቂቅ የተዘጋጀው በጃፓንና በአውሮፓ ህብረት ሲሆን መሰረት ያደረገውም የመንግስታቱ ድርጅት ኮሚሽን ባለፈው የካቲት ያወጣውን ሪፖርት ነው። ዜናው አበቃ። ከቀሪ ዝግጅቶቻችን ጋር እንድትቆዩ ወደ አሉላ ልመለሳችሁ። ሰለሞን አባተን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ሰፋ ብሎ በሚቀርበው የመደበኛው ፕሮግራማችን ዜና ዝርዝር ጋር ይመለሳል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ የደቡብ ሱዳን መንግስትና ተቃዋሚዎች በጸብ ያለመፋለጉን ስምምነት ተግባራዊ ለማድረግ የሚያስችል የሁለት ቀናት ውይይት አዲስ አበባ ላይ አካሄደዋል። ከሁለቱም ወገን ስድስት ስድስት ተወካዮች የተሳተፉበት ስብሰባ ስምምነቶችን ተግባራዊ ወደ ማድረግ እንደሚያመራ የጋድ አደራዳሪ አምባሳደር ስዩም መስፍን እምነታቸውን ገልጠዋል ይላል እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ እንሆ። የሁለቱ ወገኖች ውይይት በጥላቻ ያለመፈላለጉ ስምምነት መተግበሪያ ሰነድ ወይም ማትሪክስ በቅርቡ መፈረሙን ተከትሎ የተካሄደ ነው። የደቡብ ሱዳን መንግስትና ተቃዋሚዎች ተኩስ አቁምን የሚጨምረውን በጥላቻ ያለመፈላለጉን ስምምነት የተፈራረሙት ባለፈው ጥር እንደነበር ይታወሳል። የዚህ መተግበሪያ የሆነውን ማትሪክስ ግን በተለይ ተቃዋሚዎቹ ሳይፈርሙ ቆይተዋል። በቅርቡ በአዲስ አበባ የተካሄደውን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገሮች የመሪዎች ጉባኤ ተከትሎ ግን ሁለቱም ወገኖች ከአንድ ሳምንት በፊት በጋራ ፈርመዋል። የሁለቱ ወገኖች የጋራ ቴክኒክ ኮሚቴ አባላት የሆኑ ጀኔራሎች የተሳተፉበት የሁለት ቀናት ስብሰባም መሬት ላይ እንዴት እንደሚተገበር የተነጋገረ ነው። በስብሰባው ላይ የተናገሩት የኢጋድ ዋነኛ አደራዳሪ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን ይህንኑን የጠቆሙት፣ የእናንተ ስራ በጣም ጠቃሚ ነው፣ ምክንያቱም ተፋላሚዎቹ ወገኖች ግጭት እንዲያቆሙ ያደርጋል። ጦራቸው የት ቦታ መቆየት እንዳለበት በመለየት ሁለቱን ወገኖች የሚለይ ጥብቅ ቀጠና መመስረት፣ ግልጽ የሆኑ የጊዜ ሰሌዳዎች፣ የመተግበሪያ ስልቶች መኖራቸውን በማረጋገጥም የኢጋድን የክትትልና የቁጥጥር ሥርዓት እንዲተገብር ያግዛል። ይህ ያለምንም ጥርጥር የደቡብ ሱዳን ሕዝብ የዚህን አሳዛኝና ትርጉም አልባ ጦርነት ገጽ እንዲዘጋ ያግዛል። በስብሰባው የተካፈለውን የደቡብ ሱዳን ተቃዋሚዎች ቡድን የመሩት ብርጋዴር ጄኔራል ጋት ኮሪዮም ይህ የፊት ለፊት ውይይት ስምምነቱን ተግባራዊ ለማድረግ እንደሚያስችል ተናግረዋል። ከዚህ ስብሰባ ሊገኝ የሚችለው አንድ ተጨባጭ ውጤት የጊዜ ሰሌዳ ነው። ስምምነቱ ተግባራዊ የሚሆንበት የጊዜ ሰሌዳ በተለይም በጥላቻ ያለመፈላለጉ ስምምነትና የሁለቱን ወገኖች ወታደሮች ባሉበት የማቆየትና የመለየት ስምምነት። ምክንያቱም ግጭት እንዳይፈጠር በሁለቱ መካከል ጥብቅ ቀጠና መኖር አለበት። እንደ ተቃዋሚው ጄኔራል ሁሉ የመንግሥትን ወገን የመሩት ሜጀር ጄኔራል ሳምሶን ማቢዮር ሏም የተሻለ ውጤት እንደሚጠብቁ ነው የተናገሩት። አሁን የተፈረመው ስምምነት ወደ ተግባር የሚቀየር ይመስለኛል። በጥላቻ ያለመፈላለጉ ስምምነት ተቃዋሚዎቹም ይህንን እንዲተገብሩ ባለው ሁኔታ የሚገደዱ ይመስለኛል። ሰላም ይመጣ ዘንድም የደቡብ ሱዳን ሕዝብና በቀረውም ዓለም ያሉት የሚቻለውን ሁሉ እንደሚያደርጉ እናምናለን። በአዲስ አበባው የኢጋድ ጉባኤ ከስምምነት መቃረባቸው የተነገረው የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ከአንድ ሳምንት በኋላ እንደገና ይገናኛሉ ሰሞኑን ደግሞ ባደረጉት ድርድር ዙሪያ ከደጋፊዎቻቸው ጋር ይወያያሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የልዩ የግማሽ ሰዓት ፕሮግራማችን ነው። የትንታኔው መጽሔት ዘገባችን ይቀጥላል። አስራ አራት ሚኒስትሮቻቸው ጠቅላይ ሚኒስትራቸው ስልጣናቸውን እንዲለቁ እየጠየቁ ባሉባት ሶማሊያ እየታየ ያለው የፖለቲካ ቀውስ መባባሱ ተዘገበ። መንስኤው ጠቅላይ ሚኒስትሩ ከፕሬዝዳንቱ ጋር የገቡትና እያደርም እየሰፋ የመጣው ልዩነት ነው። በሁለቱ መሪዎች መካከል የተከሰተው ውጥረትና ፍጥጫ ላለፉት ሁለት ወራት የሀገሪቱን መንግስት አሽመድምን ወድ ቆይተዋል። አብዱላዚዝ ቢሎ ከሞቃዲሾ ያጠናቀረውን አጭር ዘገባ ዝርዝር አቀርባለሁ። ከሶማሊያ ፕሬዚዳንት ጋር የያዙት የፖለቲካ ፍጥጫ እንዲያበቃ ጠቅላይ ሚኒስትር አብዲ ወሊ ሼክ አህመድ ስልጣናቸውን በፈቃዳቸው አሁኑ እንዲለቁ የሚለውን ጥሪ ከሀገሪቱ የካቢኔ ሚኒስትሮች ከከፊል በላይ ያህሉ ናቸው የተቀላቀሉት። ሁለቱ መሪዎች ካሏቸው ልዩነቶች ዋነኞቹ ፓርላማውን ጭምር የከፋፈለውን የፖለቲካ የስልጣን ሹመት ጉዳይ እየተመለከተ ነው። የፖለቲካ የፓርላማ አባላቱ ባለፉት ጥቂት ሳምንታት ውስጥ ብቻ በጠቅላይ ሚኒስትሩ አመራር ላይ የትምምን ድምፅ ለመስጠት አሊያም ለመንፈግ ሁለት ጊዜ ያቀረቡት የድምፅ አሰጣጥ ሂደት ያለ ስምምነት በተጋጋለ ብጥብጥ ነው የተቋጨው። አብዱራህማን ሆሽ ጅብሪል ከሀገሪቱ የሸንጎ አባላት አንዱ ናቸው። ጥቂት የፓርላማ አባላት አጠቃላዩን የሸንጎውን ስራ ማደናቀፍ የለባቸውም ነው የሚሉት እኔ ፓርላማን ለበ የለባተን ሁለት መቶ ሀያ አባላት ካሉት የሶማሊያ ፓርላማ የያዘውን ስብሰባ አርባ አባላት ሊበጠብጡት አይገባም። ተቀባይነት የሌለው አሰራር ነው የሚሉት አብድራህማን አፈ ጉባኤው ስራውን ማካሄድ ከተሳናቸው እኛ የሸንጎ አባላት ስራቸውን በፈቃዳቸው እንዲለቁ ነው የምንጠይቀው ሲሉም አክለዋል። ይበንዲ እንዳለ ከሁለቱም ወገን የተውጣጡ የሸንጎ አባላት የፖለቲካ ፍጥጫው እንዲያበቃ በያዙት ጥረት ሞቃዲሾ ውስጥ በሚገኙ ሆቴሎች ውስጥ ተሰብስበው እየመከሩ ይገኛሉ። ጠቅላይ ሚኒስትሩን የሚደግፉት አብዲ ባሬ በጠቅላይ ሚኒስትሩ አመራር ላይ የትምምን ድምፅ ለመስጠት የታሰበው ሂደት ህገ መንግስታዊ አሰራርን እየተላለፈ ነው የሚሉት እሳቸው፣ የድምፅ አሰጣጥ ሂደቱ እንዲቋረጥ የሚጠይቁት ፖለቲካዊ ዓላማ ያለውና ከፓርላማው መድረክ የመጣ ጉዳይም አይደለም። በመሆኑም ህገ መንግስታዊ አሰራርን የተላለፈ ነው ያሉት። የፖለቲካ ውጥረቱ ያችን ሀገር ከአሁን ቀደም ለበርካታ ዓመታት ወደ ነበረችበት ቀውስ እንዳትንሸራተት ስጋት አሳድሯል። ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ሲመልሰን ይሆናል። በሰሜን አሜሪካና አውሮጳ የሚኖሩ ኢትዮጵያውያን ከቅርብና ከሩቅ ተጠራርተው ከትናንት በስቲያ ቅዳሜ፣ አርሊንግተን ቨርጂኒያ ላይ ስብሰባ አድርገው ነበር ይላል ሄኖክ ዘገባውን ሲጀምር። ውይይታቸው በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦችና የጋራ ሴቶችን በመመርመር ያተኮረ ነበር። ሰሜን አሜሪካ የሚገኘው የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ ሲቪክ ድርጅት ያሰናዳው ጉባኤ ከተለያዩ ብሔሮች፣ ጾታና የሃይማኖት አባላት ራሳቸውን እንደ ግለሰብ ወክሎ የተሳተፉበት ነበርም ብሏል ሄኖክ ሰማእግዜር። ጉባኤውን ተከታትሎ የሚከተለውን አጠናቅረዋል። ቅዳሜ ዕለት በዋሽንግተን ዲሲ አቅራቢያ በምትገኘው አርሊንግተን ቨርጂኒያ የተሰባሰቡ ኢትዮጵያውያን በሀገራቸው ተቋማዊ አስተዳደር ባልተጠናከረበት ሁኔታ ማኅበረሰቦችና ግለሰቦች ሊጫወቷቸው የሚገባቸው ሚናዎች እንዲሁም እርስ በርስ የመተባበር ሐሳቦች ላይ ተወያይተዋል። የዚህ የማኅበረሰብ ውይይት ዓላማ ለሕዝቡ መድረክ ለመስጠት ነው ሲሉ ጉባኤውን ያሰናዳው የጋራ እንቅስቃሴ ለአዲሲቷ የኢትዮጵያ ድርጅት መሪ አቶ ኦባንግ ሜቶ ገልጸዋል። ዛሬ እዚህ ጋር አካባቢ ያሉ ሰዎች ጎሳቸውን አይደለም እዚ ጋር መቶ ድርጅት ወክሎ አይደለም ሃይማኖት ወክሎ አይደለም ሰው በመሆኑ ነው የህዝብ ሰብሰባ ነው ሌስ ቶክ ቱ ቻደር ስንል ለተቋሚዎች ብቻ አይደለም እኛ ራሳችንን የኢትዮጵያን መንግስት እዚ ጋር ያለ ኤምባሲ ደብዳቤ ላክነናል ላክነን ለነሱ እንዲመቱ ምንም መልስ አላገኘንም ተጋሌ፣ እንዳደው ይባላለሁኝ። ከአትላንታ ነው የመጣሁኝ። ከደቡብ ኢትዮጵያ አካባቢ ስለመጣው ደቡብ አካባቢ ብኖር ጥሩ ነው ብዬ ነው ወደዛ ወደ አትላንታ ሄድኩት። ስለዚህ የደቡብ ቋንቋ ነው የምናገረው ማለት ነው። እንግሊዝኛም የደቡብ ነው፣ አማርኛም የደቡብ ነው። እንደመሰነበታቸው ወገኖች እዚህ የተሰበሰብነው ወንድማችን እንዳለው ዘር ወክለን ወገን ወክለን ፖለቲካ መሪ ወይም ፖለቲካ ድርጅት ወክለን ወይ ሃይማኖትን ወክልን በአጠቃላይ ወይ በሌላ አይደለም፣ በበኩሌ ማለት ነው። ልብዞቻችሁም እንደዚያ ትሆናላችሁ ብዬ ነው የገምተው። ኤርትራ ውስጥ የተወለደችው ፊዮሬላ ሮማኖ የሁለት ዓለም ሰው እንደሆነች ትናገራለች። በልጅነቷ የአህዳዊ ኢትዮጵያን ታሪክ ከቤተሰቦቿ ስትሰማ እንዳደገች የገለጸችው ፊዮሬላ ከኤርትራ ነጻነት በኋላና ቆይቶ በኤርትራና ኢትዮጵያ መካከል ጦርነት በመቀስቀሱ የተፈጠሩ መለያየቶች ሁለቱን ህዝቦች እንዴት እንደጎዱ ከግል ልምዷ ተመርኩዛ አስረድታለች። ኤርትራና ኢትዮጵያ ማለት ተዋልደናል፣ ደማለን፣ አበላላችን፣ አለባበስ ሁሉ ነገራችን አንድ አይነት ነው። ስፔሻል አለመታደል ሆኖ የእኛ ጊዜ ወዲያና ወዲህ ሆነናል። በዋሽንግተን ዲሲ የሚገኘው የፈርስት ሂጅራ መስጊድ ኢማም ሼክ ካሊድ ኦመር በሀገርና በማህበረሰብ ጉዳዮች ላይ ለውጥ ለማምጣት የዚህ ለውጥ ፈላጊዎችና አራማጆች ራሳቸውን መለወጥ ይገባቸዋል ብለዋል። ኢትዮጵያን ኢትዮጵያ ያሰኛት እኔ፣ አንተ፣ አንቺ ነን። እኛ ደግሞ አዲስ መሆን አለብን፣ አዲሲቷን ኢትዮጵያ ለማምጣት። አዲስ ለመሆን ደግሞ እንደገና ተወልዶ መፈጠር አያስፈልግም። ወደኋላ መሄድ አይቻልምና ታሪክ ወደፊት ብቻ ነው የሚሄደው። ነገር ግን ለውጥ ማምጣት ይቻላል። ለውጥ ደግሞ ከየት ነው የሚመጣው? ለውጥ አዲስ ልብስ በመልበስና አዲስ ባንዲራ በማድረግ ወይም ደግሞ የተወሰኑ አባባሊቶችን በማስቀመጥ አይደለም። ለውጥ እኔ ራሴ ውስጤ አምኖበት ስቀየር ነው አዲስ መሆነው። በኢትዮጵያ የፍትሕ ሥርዓት ውስጥ ያገለገሉ አሁን ደግሞ የግጭት አፈታትና የሰላም ግንባታ ባለሙያ የሆኑት እስራኤል ኢታንሳ ፈይሳ በቅድሚያ የማኅበረሰብ ዕርቅና አብሮነት ለመፍጠር አስቀድሞ መጠየቅ ያለባቸውን ነጥቦች አንስተዋል። እርቅ በኢትዮጵያ ያስፈልጋል። ማን ከማን ይታረጋል እርቅ የሚያስፈልግስ ከሆነ እንዴት ነው የሚመጣው? እርቅን በቃል ደረጃ መናገር ቀላል ነው። ወደ ተግባር ስንመጣ ግን የሁሉም ሰው ጭንቅላት ላይ ጥያቄ ምልክት ነው የሚቀመጠው። ሁሉም ግራ ይጋባል፣ የእርቅ ጉዳይ ሲመጣ። በሰላምና እርቅ ግንባታ ሂደት ውስጥ የቆዩ ታሪካዊ ቁስሎች፣ አሁን ያሉ የፖለቲካና የአስተዳደር ሁኔታዎች፣ እንዲሁም የማኅበረሰቦች የምጣኔ ሀብትና ማኅበራዊ ቁርኝቶች በግልጽ በእውነታዎች ላይ ተመርኩዞ መጤን አለባቸው ይላሉ ባለሙያው። ሁላችንም ላይ ተራ በተራ በደል ደርሶብናል፣ ተበዳድለናል። ይሄንን አንደርላይን ማደር ግዴታ ነው። የተበደለ ሰው አለ የበደለ ሰው አለ ሲባል ደግሞ የግድ እዚህ ጋር የተቀመነ ሰዎች ማለት አይደለም። ያሉ ሰዎች፣ በህይወት ያሉ ሰዎች ስለ በደል ማውራት ስላለባቸው እኛ ልናወራ ግድ ነው የሚሆነው እንጂ አብዛኛው በደል ታሪክ ውስጥ ነው ተመዝግቦ ያለው ወይም አልፏል። ዛሬ እየደረሰብን ያለው ደግሞ ሌላ ራሱን የቻለ በደል ነው። ስለዚህ በደል አለ። የተበደሉ ሰዎች አሉ፣ የበደሉ ሰዎችም አሉ። ይሄ መቀበል ግዴታ አለብን። ሰዎች ሶስተኛው ነገር መግባባት ያለብን ስለ ሪኮንስሌሽን የምናወራ ከሆነ በደል እንዲያበቃ እንፈልጋለን። በደል እንዲያበቃ የምንፈልግ ካሎን በቀል ስለ ሪኮንሲሌሽን ማውራት አይቻልም። ከምድራችን በደል የአብቃ የምንል ሰዎች ስለ ሪኮንስሌሽን ማውራት እንችላለን ነው። እንዴት እናብቃ የሚል ነገር ሲመጣ ሪኮንስሌሽን ይመጣል። ያለፈውን ሳናስተካክል ስለ ዛሬና ስለ ነገ ማውራት አንችልም ሰዎች ያለፈው ተስተካክሎ ጤነኝነት ተሰምቶ ነው የሚቀጥለው ስቴፕ የምትወስደው። እኔ እኮ በትላንትና ታመሜ ካለው ዛሬ ማር ብታበላኝ ውስጥ ያሁንም እየጣመሜ ነው። ምንድ የምታደርጉ? የጋራ እንቅስቃሴ ለአዲስቷ ኢትዮጵያ በዋሽንግተን ዲሲ አቅራቢያ ያሰናዳው የማህበረሰብ ውይይት በኢትዮጵያ በመከባበር ላይ የተመሰረተ ሕዝባዊ ትብብርና የጋራ እሴት በማጠናከር ላይ ያተኮረ ነበር። አዲስ ትውልድ አዲስ መንገድና አዲስ የትብብር ስልቶች አስፈላጊ እንደሆኑ ተሳታፊዎቹ ውሏቸውን የተወያዩባቸው ጉዳዮች ናቸው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ካርሊንግተን ቨርጂኒያ። ተከታዩ ዘገባ ደግሞ ወደ ጎረቤት ኬንያ ጉዳይ ይወስደናል። በኬንያ የወደብ ከተማ ሞምባሳ የነበሩና በአክራሪ ወጣቶች የተያዙ ሁለት መስጊዶች በፖሊስ ቁጥጥር ስር መዋላቸውን የተዘገበው በከተማዊት ውስጥ ግን ውጥረቱ አሁንም አይሏል። ፖሊሶች በጎረቤት ማጀንጎ አካባቢ ባካሄዱት አሰሳም አንድ ሰው ሲገደል፣ ከሁለት መቶ በላይ ቆስለዋል። የጸጥታ ባለሥልጣናት እንደ ገለጹት በአሰሳው ወቅት ልዩ ልዩ የጦር መሳሪያዎችም ተይዘዋል። መሐመድ ዩሱፍ ለአሜሪካ ድምፅ የዘገበውን አዲሱ አበበ ያቀርበዋል። ፖሊሶች ሙሳና ሳኪና የተባሉትን ሁለቱን መስጊዶች በወረሩበት ወቅት ምዕመናን የማለዳ ጸሎታቸውን እያደረሱ ነበር። ሙሳ መስጊድ ላይ በተካሄደው አሰሳም አንድ ሰው መገደሉን የደህንነት ባለሥልጣናት ገልጠዋል። የሞምባሳ ፖሊስ መኮንን ጄፍሪ ማይክ በሰጡት መረጃ መሠረት ፖሊስ መስጊዶቹን የወረረው የጦር መሣሪያ መኖሩና አክራሪ ወጣቶች ደግሞ የሽብር ተግባር ሊፈጽሙ ማቀዳቸው ሪፖርት ስለተደረገ ነው። በሙሳና ሳኪና መስጊዶች ውስጥ አያሌ የተደበቁ ጦር መሣሪያዎችና የእጅ ቦምቦች መኖራቸውን የሚገልጹ መረጃዎች እየደረሱን ነበር። ስለዚህ ትላንት ማምሻውን ሦስት የእጅ ቦምቦችና ስድስት ጥይቶች የጎረሰ አንድ ሽጉጥ በተገኘበት በሳኪና መስጊድ ላይ አሰሳ ለማካሄድ አቀድን። ሙሳ መስጊድ ውስጥ ደግሞ አምስት የእጅ ቦምቦች፣ ልዩ ልዩ መጥረቢያዎችና ጩቤዎች አግኝተናል። የፖሊስ መኮንኑ ማየክ አክለውም 251 ወጣቶች በቁጥጥር ስር እንደዋሉና ምርመራውም እየተካሄደ መሆኑን ተናግረዋል። የሞምባሳ ቀበሌ ምክትል ኮሚሽነር መሐመድ ሳሌም በበኩላቸው መሪዎቻቸው በወጣቶቹ የተባረሩባቸው ሁለት መስኪዶች በሙስሊሙ ማህበረሰብ እንዲመሩ ጥሪ አቅርበዋል። ምስኪቲ ኢና ሽሪያ ኢናዋናካማቲ ኢናዋዘሚን አንድ መስጊድ ይላሉ። አንድ መስጊድ የራሱ የሆነ አመራርና ስርዓት እንዲሁም የራሱ የኮሚቴ አባላት አለው። እነዚህ ሁለት መስጊዶች ግን አቅጣጫቸውን የሳቱ ናቸው። ስለዚህ የሙስሊሙ ማኅበረሰብ እነዚህ መስጊዶች አቅጣጫ ማስያዝ ይኖርበታል። ወንጀል እየተፈጸመ መሆኑ እየተሰማ፣ ጦር መሳሪያ መኖሩ እየታወቀ እንዴት ነው ዝም ማለት የሚቻለው? ነው ያሉት መሐመድ ሳሌም። የደህንነት ጉዳዮች ተንታኙ አንድሩ ፍራንክሊን ለአሜሪካ ድምፅ በሰጡት ቃል የኬንያ ደህንነት መስሪያ ቤቶች በሽብርተኛነት የሚፈርጇቸውን ሰዎች ለማጥቃት ይህ ዘዴያቸው የተለመደ መሆኑን ያመለክቱና ችግሮቹ ግን የሉም አይባልም ይላሉ። ችግሮቹ ይበልጥ እየተባባሱ መከሰታቸው አልቀረም። በዚያው ልክ ደግሞ ለፖሊሶች ምንም አይነት የደህንነት ትምህርት አይሰጥም። አሁን የተያዘው ምንድን ነው አክራሪ የሚሏቸውን ወጣቶችና ሰባኪዎች እንዲሁም ኢማሞችን ማሳደድና እየከበቡ ማሰር ነው። በአጠቃላይ ግን መፍትሄ ያላገኙ አያሌ የጦር መሳሪያ ተጠቃሚዎች የመኖራቸውን ያህል፣ በሌላ በኩል ደግሞ ጸረ መንግስት የሆኑ አስተያየቶችም ይሰማሉ። ባለፉት ጥቂት ዓመታት ውስጥ ሞምባሳ ከተማ አውራ መንገዶች ላይ ለዘብተኞችም አክራሪዎችም የሆኑ በርካታ ሙስሊም የሃይማኖት መሪዎች ተገድለዋል። ማካቡሪ በሚል ስም ይታወቁ የነበሩት የሃይማኖቱ መሪ ሼክ አቡበከር ሻሪፍ ከተገደሉ ወዲህ ወጣቱ ድምፁን የሚያሰማለት ወይም መሪ ደጋፊ በማጣቱ አብዛኛው ወጣት ወደ ሕቡ እንቅስቃሴ ገብቷል። ባለፉት ስድስት ወራት ወጣቱ ድምፁን በመገናኛ ብዙሃን ማሰማት እምቢ ብሎ ነበር። በምትኩ ምን ጀመረ? ይሄ ከመንግሥት ጋር ይሠራል የሚለውንና ወሬም ያቀብላል የሚለውን እንዲሁም የደህንነት አባሎችና ለዘብተኛ አቋም ያለውን ሙስሊም ሁሉ መምታት፣ ተቋማቱን ማውደም ያዘ። ፖሊስ በበኩሉ ሞምባሳ ውስጥ አክራሪ ወጣቶች ጩቤና ጠመንጃ በመጠቀም አያሌ ጥቃቶችን በንጹሐን ዜጎች ላይ እየፈጸሙ መሆናቸውን አመልክተዋል። ወደ መጨረሻው ቅንብር እንለው። ሳምንታዊው አፍሪቃ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነች ፍሳዬ። የሊቢያ ድፍድፍ ዘይት ወደ ብዙ ምርቶች ሊጣራ ስለሚችል ከዓለም ምርጥ ከሚባሉት ነዳጅ ዘይቶች አንዱ ነው። ይሁንና በፊት የነበራትን ያህል የገበያ ድርሻ የላትም። ጆን ኪንግስተን ኒውስ ፎር ፕላትስ የተባለው አንጋፋ የኤነርጂ ዘርፍ መረጃ አቅራቢ ስራ አስኪያጅ ናቸው። በጣም ቀለል ያለ ድፍድፍ ዘይት ነው። በመሠረቱ በመሰረቱ በዩናይትድ ስቴትስ የሚመረተው ከፍ በማለቱ ዓለም በአሁኑ ወቅት ብዙ ቀለል ያሉ የነዳጅ ዘይት አይነቶች አሉት። ሆኖም በብዛት የሚመረቱት የመጓጓዣ የነዳጅ ዘይቶች ናቸው። የቀድሞው የሀገሪቱ መሪ ማዕማር ቃዳፊ ከስልጣን ከተወገዱ ወዲህ የሊቢያ ነዳጅ ዘይት ከሞላ ጎደል ጠፍቶ ነበረ በቀን ከአንድ ሚሊዮን ተኩል በርሜል በላይ ይመረት የነበረው ነዳጅ ዘይት ወደ ሀምሳ ሺህ በርሜል ወርዶ ነበር። ከዚያም በቀን በመቶ ሺህና በመቶ ሀምሳ ሺህ ገደማ ጸንቶ ቆየ። ባለፉት ወራት ግን በጣም ጨምሮ እስካለፈው ጥቅምት ወር በነበረው ጊዜ ውስጥ በቀን ወደ አንድ ሚሊዮን በርሜል መመረት ጀመረ። በእንደዚህ አይነት ፍጥነት የነዳጅ ዘይት ያደገበት ሀገር አይቻላቅም። ኪንግስተን እንደሚሉት የሊቢያ ነዳጅ ዘይት በብዛት ገበያ የደረሰው በቂ ድፍድፍ ዘይት ባለበት ጊዜ በመሆኑ ሊቢያ የፈለገችውን ያህል የገበያ ድርሻ ልታገኝ አልቻለችም። ሊቢያም ሆነ ሳዑዲ አረቢያ በእንደዚህ አይነት ሁኔታ ሊያደርጉ የሚችሉት ነገር ቢኖር የነዳጅ ዘይት ምርታቸውን መቀነስ ነው። በሊቢያ ቦታ ለመስጠት ሲሉ በቀን ከ800ሺህ እስከ 900ሺህ የሚሆኑ በርሜሎች ነዳጅ ዘይት ገበያን ይተዋሉ ማለት አይደለም። የሊቢያ ነዳጅ ዘይት ምርት ከፍ ሲል ታዲያ የነዳጅ ዘይት ገበያን አረጋግቶ ነበር። ይህ ደግሞ ለሸማቾች መልካም ነው። አሁን በቅርብ ቀናት ግን የሊቢያው የነዳጅ ዘይት ምርት ዝቅ ብሏል። ሊቢያ ውስጥ ያለው የፖለቲካ ትርምስ በዓለም ደረጃ ዘይት ገበያ ሊኖር የሚችለውን ሁኔታ ለመተንበይ ከባድ እንዲሆን ያደርገዋል ይላሉ ኪንግስተን። የተቀናቃኝ ምድሻዎች ሁኔታ ለመረዳት ራሱ ከባድ እንደሆነ ይናገራሉ። ስለ ተቀናቃኞቹ ኃይሎች በሚገባ ሊያብራራ የሚችል አይነት መለኪያ በሌለበት በአሁኑ ሁኔታ ስለ እያንዳንዱ ኃይል በሚገባ ለመረዳት ያስቸግራል። የነዳጅ ዘይቱን ገበያ በመለካት ረገድ ግን ግዙፍ እንደሆነና ትልቅ ቦታ እንዳለውን ለመገመት አያስቸግርም። ሊቢያ ውስጥ ትልቅ የፖለቲካ ትርምስ ያለ ቢሆንም ነዳጅ ዘይቷን ካለምንም ችግር ለመሸጥ እንደቻለች ኪንግስተን ጠቁመዋል። ሊቢያ ነዳጅ ዘይቷን የምትሸጠው በብሔራዊ ነዳጅ ዘይት ኮርፖሬሽን በኩል ሲሆን፣ አገሪቱ በምትተራመስበት ሁኔታ ከመላ አገሪቱ ሚዛን በጠበቀ መንገድ የመስራት ብቃት ያለው ብሔራዊው የነዳጅ ዘይት ኮርፖሬሽን ነው። በዚህ ረገድ ምንም አይነት ችግር የለበትም። ሊቢያ ውስጥ የሚካሄደው የእርስ በርስ ግጭት ሁሉም የነዳይ ዘይት ኩባንያዎች ከሀገሪቱ ጋር እንዳይሰሩ እንቅፋት የሆነበት ጊዜ እንደሌለ ኪንግስተን አስረድተዋል። ኦፔክ በሚል አህጽሮት የሚታወቀው የነዳይ ዘይት ላኪ ሀገሮች ድርጅት አባላት በመጪው ሳምንት ሐሙስ ቪየና ተገናኝቶ ይነጋገራሉ። ስብሰባው የሚደረገው በመጪው ዓመት ዓለም የሚፈልገው የነዳይ ዘይት አቅርቦት የነዳጅ ዘይት ላኪ ሀገሮች ሊያመርቱት ካሰቡት ያነሰ በሆነበት ወቅት ነው። ይህ ሁኔታም የገበያ ድርሻ ጦርነት አስነስቶ የዋጋ ማሽቆልቆል ሊያስከትል እንደሚችል ጆን ኪንግስተን ኒውስ ፎር ፕላትስ የተባለው አንጋፋ የኤነርጂ ዘርፍ መረጃ አቅራቢ ስራ አስኪያጅ ተንብየዋል። አድማጮች ስለ ሊቢያ የነዳጅ ዘይት ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። አድማጮች ፕሮግራማችን ወደ መገባደዱ ተቃርቧል። የምሽቱ ምርጥ ዜማ ታዲያ ወዳጄ ይላል ድምፃዊው ኬነዲ መንገሻ ነው ኃይሉ ታምራት ነው የመረጠልን ነው ና ክብረን አድማጮች ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል ዘወትር በየለቱ የሚተላለፈው የግማሽ ሰዓት ልዩ ፕሮግራማችን የዛሬው እዚህ ላይ ሊያበቃ ነው። ከኬኔዲ መንገሻ ቆየት ያለ ወዳጄ ጋር ነው ታዲያ። እስከ ምሽቱ አንድ ሰዓት ተኩል ምተዋችሁ ከምሽቱ ሰዓት ላይ በመደበኛው ፕሮግራማችን መልሰን እንገናኛለን። ከፕሮግራም አቀናባሪው ኃይሉ ታምራት፣ ከቴክኒሽያኑ ራማ ክሊን እና እኔ ማስተናገድ ኳችኋል አሉላ ከበደ፣ መልሰን እንገናኝ። ወዳጄ ይቀጥላል።